ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በ22 እና በ25 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አንድ የዚህ ፌዴሬሽን ችግር አለው ብዬ የሚለው ችግሩም ደግሞ የጥንካሬውም ጭምር ነው። በጣም ብዙ የተለያዩ አስተያየቶች ይሸራሸራሉ። ቦርድ ውስጥ ሰላሳ ክለቦች አሉ። ሁለት ሁለት ቦርድ ሜምበር አላቸው። ስልሳዎቹም ልዩ ልዩ ሁኔታ አላቸው። አንድ ሀሳብ በመጣ ቁጥር ተጨቃጭቀን ሁለት ብለን ነው የሚወሰነው እና እንደዚህ አይነት ነገሮችን ለማካሄድ ከባድ ነው። እኛ ብዙ ሰው እንዲመጣለን ፍላጎታችን ነው። ጀምር ትንሽ ያንገዳግዳል። ያው ከላስቲሩ ዘንድሮ ጥሩ ነው። እኛን ምንም ያስከፋን ነገር የለም። የሰሜን አሜሪካው የኢትዮጵያውያን የስፖርት ፌዴሬሽን ሰላሳኛ ዓመታዊ ክብረ በዓልና የሰላሳ አመታት ጉዞ እንዲሁም የመላው ኢትዮጵያውያን ስፖርት ማህበር ሁለተኛ ዓመትን በተመለከተ ከተሰናዱ ቅንብሮች የተወሰዱ ድምጾች ናቸው የሰማችኋቸው። የቀደሙት ሰላሳኛ ዓመቱን ያስቆጠረው የመጀመሪያው ማህበር ፕሬዝዳንት አቶ ጌታቸው ተስፋዬ፣ እርሳቸውን ተከትሎ የተሰሙት ደግሞ የአዲሱ ማህበር የማህበሩ ፕሬዝዳንት አቶ እያያ አረጋ ናቸው። ለሁለቱም በየፊናቸው የሚመለከቷቸው ጥያቄዎች አንስተንላቸዋል። ጠብቋቸው። እኛ አገር ብዙ አልተሞከረም። ያልተሞከረ ነገር እንደመሆኑ ከኛ ባህል ጋር ለመቀላቀል ሞከርም፣ አንድ ለየት ያለ ድምፅ መጣ ከውጭ ሀገር ያዳምጠውን ስልት ከራሱ ባህል ጋር እሱ ከሚያውቃቸው ድምጾች ያንን ቅይጥ ሲያገኘው እንደ ይሄ ነገር ከውጭ ዓለም ነገር ጋር የሆነ ነገር አለው፣ እዚህ ጋር ደግሞ ኢትዮጵያዊነት አለው። በጣም አሪፍ ነው ብሎ የሚሰማበት አጋጣሚ ስላለ ብዙን እንጠብቀው። እኛ ዕድሜ አካባቢ ያለው ለሚያማልለው ማረጌ ለገላሽታሞ ማረጌ ድምድሚላል ማረጌ ልብናታሞ መገኔ ጎጃም ማረዬ መገኔ ጎንዴ ባንዘልቅ እንኳ ማረዬ አብረን ኔደር። ኢትዮጵያውያኑ የሮክ ሙዚቃ አቀንቃኞች የጃኖ የሙዚቃ ቡድን አሥር አባላትና አጋዦቻቸው እዚህ ከስቱዲያችን ይገኛሉ። በዓለም ዙሪያ ለሚያደርጉት የሙዚቃ ትዕይንት የመጀመሪያቸው ካደረጉት ከሐሙስ ምሽቱ የዋሽንግተን ዲሲ ዝግጅታቸው መልስ ግርም ስልቶቻቸውን ከስቱዲዮ ያንጎራጉሩልናል።